የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ዘንድሮ ሲድ ለየት ባለ መልኩ የታሪክ ፈርጥ የሆኑትን አምስት ታላላቅ ኢትዮጵያ ነገስታት ለመቀባለ ዝግጅት ለመዘከር ቅድመ ዝግጅቱን አጠናቅቆ እየተጠባበቀ ይገኛል። ከአፄ ቴዎድሮስ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ እነኚህ ታላቅ መሪዎች ለእኛ ለኢትዮጵያውያኖች ብቻ ሳይሆን ለተቀረው አፍሪካ ከዛም አልፎ ተርፎ ደግሞ ጥቁር ሕዝብ ባለበት ቦታ መኩሪያ የሆኑ ናቸው። ይሄ ለእኛ ታላቅ እድል ነው። ከኛ ጊዜ ብዙ ዘመን አስቀድሞ አገራችን በዓለም ዙሪያ ያላትን ተምሳሌታዊ የአራያነት ሚና ያጎላ ታሪክ መለስ ብለን ለማጤን የሚያስችል መልካም እድል ነው። በተጨማሪም ይሄ አህጉራችን አፍሪካ ጨለማ ውስጥ በነበረችባቸው ዘመናት አገራቸውን ከወራሪ ኃይል ለመከላከል እና ነፃነታቸውን አስጠብቀው ስለዘለቁ መሪዎቻችን የምናወሳበት ልዩ እድልም ነው። የመጀመሪያው አቶ ቢንያም ወልደ ገብርኤል ቀጥሎ የተሰሙት ዶክተር መላኩ ላቀው፣ አሁን በመጨረሻ በእንግሊዝኛ የተናገሩት ዶክተር መና ደምሴ ናቸው። ከዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዘረ ኢትዮጵያ ስለ 26ኛው ዓመታዊ የሽልማት ስነ ስርዓት ከተናገሩት የተወሰደ ነው። ቆየት ብሎ ትሰሟቸዋላችሁ። በህይወቴ ምን ደረስኩኝ ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅ እና ህይወትን መውደድ ያስፈልጋል ህይወት በጣም ታላቅ ስጦታ ላል ኒኮላይ ኦስትሮቭስኪ የሚባል ደራሲ የምናገኛትም አንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የሥነ ጽሁፍ ሰው ነው በርከት ባሉት የምርምር ስራዎቹ ና መጽሀፍቱ ዙሪያ ዛሬ ጀምር የምናደርገው ውይይት እንይዛለን ሌሎች በርከት ያሉ ቅንብሮችም ይዘናል እሁድ ሚያዝያ 28 2010 ዓ ምት አሁን፣ የአክብሮት የናፍቆት ሰላምታችን ይቀድማል። ጤና ስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ክብራትና ክብራን የራዲዮ መጽሔት ታዳሚዎች። የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ ነን። ንጉሡ ታምሬ ፕሮግራሙን ሊያቀነባበር ተሰይሟል። እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ አንዱን ዘሎ በሳምንቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ እንደምናመሻችሁ። ለምሽቱ ዜና ሄኖክ ሰማግዜር ነኝ። የዓለም ሀያላን ሀገራት ከኢራን ጋር የተፈራረሙት የኒውክሌር ስምምነት ዩናይትድ ስቴትስ የምትወጣ ከሆነ ውሳኔው የምትቆጭበት እንደሚሆን የኢራን ፕሬዚዳንት በዛሬው ዕለት ተናገሩ። ፕሬዚዳንት ሐሰን ሮሃኒ በቴሌቪዥን በተሰራጨ መልእክታቸው ዩናይትድ ስቴትስ ከስምምነቱ የምትወጣ ከሆነ በታሪክ ታይቶ የማይታወቅ የውሳኔ ኪሳራ ይገጥማታል፣ ትቆጭበታለችም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ሳምንት ሀገራቸው በስምምነቱ የምትቆይ ወይም ከስምምነቱ የምትወጣ መሆኑን ይፋ እንደሚያደርጉ ተናግረው ነበር። ስምምነቱ መሻሻል ተደርጎበት ኢራን ያላትን የቦሊስቲክስ ሚስል መርሃ ግብር ለማስቆም የሚያስችል አንቀጽ ካልተጨመረበት ዋሽንግተን ከስምምነቱ ራሷን እንደምታገል ፕሬዚዳንት ትራምፕ ማስታወቃቸው ይታወሳል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሦስት ዓመት በፊት የተፈረመውን ስምምነት እንደገና ለመገምገምና ለማሻሻል ሀገራቸው ፈጽሞ እንደማትፈልግ ሐሙስ ዕለት ተናግረው ነበር። የኢራን መንፈሳዊ መሪ አያቶላ አሊ ሆመኔ ከፍተኛ የውጭ ጉዳይ ፖለቲካ አማካሪ ባለፈው ሳምንት ሲናገሩ ፕሬዚደንት ትራምፕ ከስምምነቱ እወጣለሁ በማለት የሚሰጡትን አስተያየት ካላቆሙ ኢራን በራሷ ከስምምነቱ ልትወጣ ትችላለች ብለዋል። ከስምምነቱ ዩናይትድ ስቴትስ ከወጣች አሉ አማካሪው አልአክበር ቨላያቲ፣ ኢራንም ከሌሎች ሀያላን አገሮች ጋር የተደረሰውን ስምምነት ታፈርሳለች ብለዋል። ስምምነቱን የፈረሙት የአውሮፓ ሀያላን ብሪታንያ ፈረንሳይና ጀርመን ፕሬዚደንት ትራምፕ ከዚህ ዓለም አቀፍ ስምምነት እንዳይወጡ እየወተወቱ ሲሆን ቻይናና ራሻም ስምምነቱን የፈረሙ አገሮች ናቸው። ሊባኖሳውያን በዘጠኝ ዓመት ውስጥ ለመጀመሪያ ጊዜ የሕዝብ ተወካዮቻቸውን በዛሬ ዕለት ሲመርጡ ውለዋል። በደህንነት ስጋቶች ሲስተጓጎልና ሲተላለፍ የቆየው ምርጫ በምዕራባውያን የሚደግፈው የጠቅላይ ሚኒስትር ሳዓድ ሐረሪ ፊውቸር ሙቭመንት ፓርቲና በኢራን የሚታገዘው ሂዝቦላ መካከል ፉክክር የሚደረግበት ይሆናል። 86 ሴቶች 128 መቀመጫዎች ላሉት የሊባኖስ ፓርላማ በእጩነት ቀርበዋል። የሀገሪቱ ፓርላማ ውስጥ ሙስሊሞችና ክርስቲያኖች እኩል ውክልና አላቸው። እጅግ ብርቱ ፍንዳታ የአፍጋኒስታን ደቡባዊ ምዕራብ ግዛትን በዛሬ ዕለት ያናወጠ ሲሆን በምርጫ ምዝገባ አገልግሎት ላይ በዋለ አንድ መስጊድ የተሰባሰቡ አስራ ሰባት ሰዎችን ሲገል ሌሎች ሰላሳ ሶስት ሰዎችን አቁስሏል። ጥቃቱ ከመድረሱ ከአንድ ሰዓት አስቀድሞ በሰሜናዊ አፍጋኒስታን በሥራ ላይ የነበሩ ሰባት ኢንጂነሮች ታፍነው መወሰዳቸውም ተዘግቧል። የሚበዙት የህንድ ዜጎች ነበሩ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻቸው ከራሻ ጋር ተመሳጥሮ እንደሆነ በሚደረገው ማጣራት ጥያቄ አልመልስም የማለት ህገ መንግስታዊ መብት አላቸው ሲሉ አዲሱ ጠበቃቸውና የቀድሞው የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ ተናገሩ። ጁሊያኒ ለኤቢሲ ቴሌቪዥን በሰጡት ቃል መመሳጠር መኖሩን በፍርድ ቤት ሊያሳምን የሚችል ሰነድ የላቸውም ሲሉ በትራምፕ የምርጫ ዘመቻ ላይ ምርመራ የሚያደርጉትን ሮበርት ሙለር ቡድን ተችተዋል። በስተ መጨረሻም የራሻ ተቃዋሚ መሪ አሌክሲ ናቫልኒ በዛሬው ዕለት ከስር ተለቀዋል። ሞስኮን ጨምሮ በዘጠና የራሻ ከተሞች የተቃውሞ ሰልፍ በትናንትናው ዕለት እንዲካሄድ ሲጠሩ የታሰሩት የተቃዋሚ መሪ የፕሬዚዳንት ቭላድሚር ፑቲንን ለአራተኛ የሥልጣን ዘመን ቃለ መሐላ መፈጸም በብርቱ ሲቃወሙ ነው የታሰሩት። ናቫልኒ በዛሬው ዕለት በትዊተር ገጻቸው ባሰፈሩት ጽሑፍ መለቀቃቸውን አረጋግጠዋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ። ዕለተ እሁድ ሚያዝያ 28 2010 ዓ ም የራዲዮ መጽሔት ነው። ሰዓቱ ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን ለሳምንቷ ምርጥ ግጥም አህዱ እንላለን ምክራችን እንዲህ ነው። በእኔና አንቺ መሃል ተራራው ሜዳ ነው እንቅፋቱ ጠጠር ወንዞቹ ጠብታ ዓለም ትንሽ መንደር ዓመታትም ሰከንድ ዘመናትም ቅጽበት ዛፍ የሚያዝ የምልን በነፋሱ ቅኝት በእኔና አንቺ መሃል ስንሳሳ ሙዴ ገነት በር የላትም ትንፋሻችን ሲሞቅ ይጣር አልከየትም በእኔና አንቺ መሃል እየተቃቀፍን መነፋፈቃችን፣ በአካል ተለያይተን አብረን መሆናችን፣ የሚመሰክረው የእኔንና ያንቺን የፍቅራችንን ነው። እናልሽ እንዲህ ነው ከቃል የበለጠ ከአካል የገዘፈ ከመሆንም በላይ ከመንገድ ከመሆንም በላይ ከመንገር ያለፈ በልብ ዘምሮ በደም መቆራኘት፣ በስሜት ተናቦ ተዋዶ መገኘት፣ በልብ ተማርኮ ለልብ እጅ መስጠት ከልብ ላይ ታሞ ከልብ ላይ መሞት። በቃ እንዲህ ነው ውዴ፣ ፍቅራችን እንዲህ ነው፣ ፍቅራችን እንዲህ ነው። ከታዛ መጽሔት የቅኔ ብራና አምድ ባገኘናት የደመላሽ እባቡ ይሄ ዋና ስም ይሁን የብዕር ስም እርግጠኞች አይደለንም። ፍቅራችን እንዲህ ነው በተሰኘችው የሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ቅንብራችንን ጀምረናል። የምሽቱን ቀዳሚ ዜማ ደግሞ እናስከተሉ።

ሰራ የኔ ነው ማለት ነው ይመስለኛል። እሺ ልጠየቅ፣ የፊዚክሱን ሊቅ አልበርት አንስታይንን፣ የሥነ ልቦና ጠቢቡን ሲግመንድ ፍሮይድን፣ እቁን ደራሲና የፍልስምና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን፣ እንዲሁም ሌላውን ስመጥሩ ብዕረኛ የአገሩ ልጅ ሊዮቶልስቶይን ምን አገናኛቸው? ይህን በቅ ደስ ይሄ አሉላ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል። ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል እና ስንኝ አራት የዓለማችን እውቆች ምን አገናኛቸዋል? ካንተ ዶክተር ዋልተ ንጉስ ዳርጌ ነው። ከተለያየ ጊዜና ስፍራ የሚወራረሱ ቢሆንም ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ከአጠራርህ ወጣት መሆኑ ገብቶኛል። አንተ እያልን ስናነበው ልክ ነው። አዲሱ ያንተ ምክር የተቀበልኩ ይመስላል። ወጣት ሆኖ የስነ ጽሁፍ ሰው መሆኑ እንዴት አንቱ አላልከውም? በአንተ ለምድ ልጅ የስነ ጽሁፍ ሰው መሆኑ ነው። ለወጣቶችም ቀረብ እንዲ ለማድረጉን የመረጥኩት ዶክተር ዋልተ ንጉስ ዳርኪ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም ዓለም በርከት ያሉ መጽሐፍት ያበረከተ በወጉ ልንተዋወቀውም የሚገባ ወጣት ምሁር ነው። በጣም እንጂ በእርግጥም ልንተዋወቀው የሚገባ ወጣት ነው። በማስተዋወቅህ መቀጠል ትችላለህ፣ አሉላ። መልካም አዲሱ፣ አድማጮች የዛሬው ታዲያ በእርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል እንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍት ነው የጻፈው፣ ከዛ አንጻር እንዲሁ በወፍ በረር የሚታይ አይደለም። ዛሬ ግን የትውውቁን ፕሮግራም እንጀምራለን። በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ። መልካም ዶክተር ዋልተር ንጉስ ዳርጌ፣ በቅድሚያ ለጊዜዋ አመሰግናለሁ። አመሰግናለሁ። እኔም እንደ ተረዳሁት በሙያም ሀሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ስለሆኑ ጸሐፊ ሲሆን አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን። አድማጮች በወጣትነት እድሜ ክልል ውስጥ መሆንህንም እንዲያዩ በምን መልኩ ላቅረበ አንተ ምንባባል ደሱ ቀራርባል። አመሰግናለሁ ዶክተር ዋልተ ንጉስ የመጨረሻው መጽሐፍህ እጄ የገባው ሌላ የፍልስፍና መጽሐፍ እንዳለህ ተረድቻለሁኝ። ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝች ያለሁ ከዚህ ቀደም በ2005 እንደ አውሮፓውያን የዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 1997 የተጻፈው መጽሐፍህ ሁሉም በእንግሊዝኛ ናቸው። በግርድፍ ትርጉሙ ጃንደረባውና የንጉሡ ሴት ልጅ የሚለው መጽሐፍህን ጨምሮ በርካታ መጽሐፍት ጽፈሃል። እስኪ መጨረሻው መጽሐፍ እንደርደር። አሁን የመጨረሻ በጃንዋሪ ሀያ ስድስት የተለቀቀው ኤርሚያስ የሚለው ልቦለድ መጽሐፍ ነው። የዛሬ አመት ደግሞ እንደዚሁ በጃንዋሪ ሀያ ስድስት ይመስለኛል እሱም ሁለት ሺ አስራ ሰባት ሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል። መልካም እንግዲህ ከመጨረሻው እኔም እጅ ከገባውና በመጠኑም ቢሆን የማገላበጥ እድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍህ ይዘት በመጠኑ እናስተዋወቅ ስለ አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት የሚገጥመውን ፈተና እናም ሌሎች ምናልባትም በተለየ አይን ሊታዩ የሚችሉ ሁኔታዎችን ይተርካል። መጽሐፍ እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ መቼቱ ያው በዩሮፕ ነው። ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭብጡ ምንድነው? ዓለም አቀፍ ተማሪዎች አገራቸውን፣ ቤተሰባቸውን ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ፣ ከፍተኛ ዋጋ ከፍለው እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን እነዚህ ነገሮች በሙሉ በቅጡ የሚፈትሽ መጽሐፍ ነው። ትምህርት ለስኬት ለጥሩ ኑሮ የሚከፈለው ዋጋ ፍትሀዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴም ነው የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖች እና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ሕይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው። ከዚያ ቀደም ምናልባትም ከብዙ ዓመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሀሳብ ወለድ መጽሐፍ ጃንደረባውና የንጉሡ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለ እሱም እንዲሁ በመጠኑ አስተዋውቀን። ጃንደረባውና የንጉሡ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ይሸጡበት በነበረበት ዘመን የሆነውን የአንድ የንጉስ እና የቤተሰቦቹን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረቅኩኝ አስተማሪ ሆኜ አምስት ዓመት ኖሬበታለሁ ይሄንን አካባቢና በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማ የሚባል አለ፣ ወርቅ የሚወጣበት ቦታ ቴፒ ራሱ ሚዛን ተፈሪ፣ ወደ ታች ደግሞ ስንወርድ ወደነ በዓሉ ግርማ ሀገር ወደነ መቱ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤል ትባላለች የንጉሱ ሴት ልጅ። የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጸየፋቸው የተነሳ ጓደኞች ይሆናሉ እና መርሳቤል ያንን ሀገር ለቀለሜ ታስባለች። ስለነዚህ እነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው። በደምስ ሀሳው ከስም እና እንዲሁም ከጠቅላላ ይዘት ባሻገር ገፋ እያደረግን አይደለንም። የመጽሐፍትህን ይዘት ትረካዎቹን ቀረብ አድርገን የምናይበት ውይይት እንዳልኩት ይኖረናል። ዶክተር ዋልተ ንጉስ ሌሎች ሶስት ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፍሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻለሁ። እስኪ ንገረን ደግሞ በትይዩ የሙያውንም መጽሐፍት ከመጽሐፍ አልቦዘንክም ይበልጥም የጥናትና ምርምር ስራዎችህ ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሠራሃቸውን ስራዎች አስተዋውቃን። ያጠናሁት ኤሌክትሪካል ኢንጂነሪንግ ነው። ባችለር ዲግሪንና ማስተርስ ዲግሪን ያዝኩት። ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን የማስተምረው ድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ ቴን ከሚባሉት ምናልባት ቶፕ ሲክስ ከሚባሉት ውስጥ የሚገባ ከዋና ዋናዎቹ ስድስቱ እያልከን ነው? አዎ፣ ከዋና ዋናዎቹ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው ምርምር ሳይሰሩ ማስተማር አይቻልም ጀርመን ሀገር እና ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱም መጽሐፍቶች ናቸው ስለ ሴንሰሮች ወይም በአማርኛ ምን እንደምላቸው አላውቅም። ስለ የእኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት ከውስጥም ከውጭም በጣም ብዙ በብዙ ሺ የሚቆጠሩ ሴንሰሮች አሉን እና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር አካባቢያችንን እንድንቆጣጠር እና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንኑ እየቀዳን ኮምፒውተሮችም እንደዛ አይነት ኢንቴሊጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደርጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው፣ እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል። ለዛ ዳታዎቹን ማስቀመጥ ያስፈልገናል ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል። እና ስራዎቼ በእነዚህ ላይ የሚያተኩሩ ስራዎች ናቸው። እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታል ሶፍ ሶፍትዌር ሴንሰር ኔትወርክ እና ፕሪንስፕል ኦፍ ዩቢኩስ ኮምፒቲንግ የሚባሉት በዚህ ስራ ላይ የሚያጠነጥኑ ናቸው። አሁን ላለኝ ሬፑቴሽን ወይም እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል አብሬያቸው በምሰራዎች ራቸው ሰዎች መካከል ግሩም ነው። በርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን ቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህ እና እስኪ ንገረን፣ በሙያህ የዕለት ውሎህ ምን ይመስላል? እነኚህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስደሃልና እንደተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሁፍ አለ፣ ሙያዊ ጽሁፎችም አሉ። ጊዜህ ምን ይመስላል? ቀንህ ምን ይመስላል? አሁን እንግዲህ ዘ ሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ፣ እነዚህ አራት የታወቁ ሳይንቲስትና ደራሲያ ስለ ህይወት ያሉትን ነገር ወይንም የህይወት ትርጉም የህይወት ዓላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም። እሱን መጽሐፍ እየጻፍኩት ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬት በህይወታቸው እንዲኖር ከተፈለገ ለሰከንድ ለደቂቃት እና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለእኔ እያንዳንዷ ሰከንድ አሁን በጣም ዋጋ አላት። ብዙ ዲስፕሊን ያስፈልጋል። በህይወቴ ምን ደረስኩኝ? የት ነው የደረስኩት? ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል። እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ናት ይላል ኒኮላይ ኦስትሮቭስኪ የሚባል ደራሲ እና አንዴ ብቻ ነው ደግሞ የምናገኛት። ማንስ ግሬትስት ጊፍት ኢዝ ላይፍ ን ሂዝ ጊቨን ኢት በት ዋንስ ይላል። ትልቁ የሰው ልጅ ስጦታ ህይወት የምናገኛትም አንዴ ስለሆነ እኔ እንደዛ ሆኜ ነው የምኖረው። እና ለምትወደው ነገር ደግሞ ሁልጊዜ በቂ ጊዜ ይኖራል። ትበለጣለህ ሲዘን አይተህ እንደሆነ የምንወዳትን ሴ ፈልገን ነው የምናገኛት። አይበቃንም፣ ብዙ ሰዓት አብረን ብናሳልፍ። እየተጠጋገም ስንመጣ ግን መሰልቸት ይመጣል። እና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል። ወደ ኋላ ላይ ላቆየው የፈለግኩትን ዋናው መጽሐፍን ካቅተሃል፣ ምናልባትም በጽንሰ ሀሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል። ዘ ሪዝን ፎር ላይፍ የህይወት ምክንያት የሚለው ግርድፍ ትርጉም ስሜት የሚሰጥ ከሆነ ቅድም አንድ ጊዜ ብቻ የምናገኛትን ህይወት መውደድ አለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረብ አድርገው እንዲያስቡ የሚጋብዝ ይመስለኛል። አራት እውቅ የፍልስፍና ሰዎች ነው የመረጥከው። ዋልተ ንጉስ እስኪ በመጽሐፍህ ልታጎላ የፈለግከውን ትልቅ ሀሳብ በመመልከት እንንደርደር። ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለግኩት ርዕስ ነውና፣ ሰዎች እኛ ለራሳችን ለሰዎች ሰዎችም ለእኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው። ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የህይወት ፍልስፍና አላቸው። በተለይ በጣም በተማሩት ሰዎች መካከል ስንኖር ለሚያደርጉት ነገር ከበስተጀርባ ምክንያት አለው። ለምሳሌ ቶልስቶይ ምን ይላል? ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አይደለም የምንወደው። መጀመሪያ መውደድን እንፈቅድ እና ከዛ የምንወደው ነገር እናገኛለን ይላል እና በተለይ አብሬያቸው እዚህ አካባቢ በምኖረው ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው። ብዙ ተጽዕኖ ያደረጉ ሰዎች ናቸው። አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተማራማሪ ነበር። ፍሮይድ የስነ ልቦና ተመራማሪ ነበር። አሁን በተለይ እኔ አዲስ አበባ አላውቅም እንጂ ወደ አሜሪካና ወደዚህ ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦብሴሽን፣ ፎቢያ፣ ፍሮዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ፣ በተለይ የሰው ፍትወታዊ ህይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው እና አብሬያቸው የምኖራቸውን ሰዎች በቅጡ ለማወቅ ከእነሱም ጋራ ኢንቴግሬት አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጡ ማወቅ ጀመርኩኝ ከዛ የተነሳ ነው በተለይ አብሬያቸው ከምኖራቸው ተመራማሪዎችና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸውና ባህሪዎቻቸውን የሚቀርጹ። አንዳንዶቹ አውቀው ተመራምረው ትምህርት ቤትም ተምረው በተለይ አሁን የጀርመኖች ብዙ ፊሎሶፊ አላቸው እና ያለ ፊሎሶፊ አይኖሩም። ስለዚህ እነዚህን ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው። ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለኩኝ ነው የጻፍኩት። ግሩም እንዳልኩት፣ ዶክተር ዋልተ ንጉስ ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው። አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ። ይበልጥም በዓለም ዙሪያ የሚታወቁ በተለያየ ጊዜያትና የተለያየ ቦታ አይኖሩ፣ አልበርት አይንስታይን፣ ሲግመንድ ፍሮይድን የስነ ልቦና አዋቂውን፣ ምናልባትም ብዙ ዘመናት ወደ ኋላ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባዬ አዲሱ ጋር እንነጋገራለን። እነኚህ አራት ሰዎች በየራሳቸው እንድትፈልግ፣ እንድታጠና፣ እንድትጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው አንተ የምርምር ሰውም ነህና፣ በስነ ጽሁፉ መስክ የተለዩ ስራዎችን ያበረከቱ ደራሲያን፣ በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው። ነገር ግን ለምን አራቱ? ምን ድንገት አንድ ጋር መጣቸው? እስኪ ንገረን፣ ያንተን ይህኔ ሀሳብ ምንድነው? በጣም የተለያየ ስለሆነ ነው የህይወት ፍልስፍናቸው። ለምሳሌ ሲግመን ፍሮይድ በህይወት ትርጉም አላት ብሎ አያምንም። በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው። አልበርት አንስታይን ደግሞ አይደለም እግዚአብሔር ነው ምድርን ወይም ዩኒቨርስን የሰራው፣ ግን በዩኒቨርስ ውስጥ አልቃ አይገባም። እሱ ፍጹም የሆኑ ወይንም በራሳቸው የተሟሉ ህግጋትን አንዴ መስርቷል። ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ያሉ ነገሮች በሙሉ የሚደረጉት ለነዚህ ህግ ጋር ተገዥነት ነው። ስለዚህ እግዚአብሔር ጣልቃ አይገባም ብሎ ያምናል። ቶልስቶይ ደግሞ እግዚአብሔር ጣልቃ ይገባል፣ ፐርሰናል ነው። ሰዎች ጋር ግንኙነት እንዲኖረው ይፈልጋል። ቀጥታ ነው ግንኙነቱ። አዎ። ነገር ግን ለሰዎች ደግሞ በጎ ህሊናን ሰጥቷቸዋል፣ አቅምም ሰጥቷቸዋል። ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ አይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔርን ሰዎች ማወቅ ይችላሉ። ዶስቶየቭስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አለ፣ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነጻነት መስጠቱ ነው። ያለ ነጻነት ፍቅር ሊኖር አይችልም ብሎ ያምናል እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው። እያመሳከርኩኝ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይጣረሳሉ የሚለውን ነገር ነው መጽሐፉ የሚያስ የዘመናቸውን ያህል በእርግጥም የተራራቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባ ቱባ የምርምርና የጥናት ሰዎች የሳይንስና የፍልስፍና ሰዎች የሥነ ጽሁፍ ሰዎችን ነው በአንድ መጽሐፍ ጠቅለህ ያመጣኸው በእርግጥም እንድናነበው የሚያጓጓ መጽሐፍ ነው። እጅ ያልገባም እንደደረሰ አንብቤ ገፋ አድርገን ዝርዝሩ ላይ እንሄዳለን። ከወዲሁ ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ ስለ ሕይወት ነውና የጠየቅከው በነኚህ እውቅ የፍልስፍና ሰዎችም ጥያቄዎች ስለ ሕይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነበበ ሰው በጨረፍታም ቢሆን ምን ይጠብቅ? ያነበበው ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን፣ ቶልስቶይና ዶስቶዬቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደዳው፣ ባልንጀራን ደግሞ እንደ ራስ ውደድ የሚለውን ነገር ሶስቱ ይስማሙበታል። ስለ እግዚአብሔር የተለያየ ፊሎዞፊ ኖሯቸው ፍሮይድ ያው እንደነገርኮ እግዚአብሔር የለም ስለዚህ መውደድ አይቻልም ብሎ ነው የሚያምነው። ህይወትም ትርጉም የላትም ሰዎች ሁለት ደመነፍሳዊ ፍላጎቶቹን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋራ አይስማማም። ግን መጽሐፉም ራሱ በጣም በቅጡ ደግሞ ፍሮይድ ራሱ ከራሱ ጋር የሚጣረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል እና መጽሐፉ የሚመልሳቸው ነገሮች አሉ። ግን እኔ ደግሞ ለመመለስ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይንም ፕሮቮክ ለማድረግ ነው የጻፍኩት እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፍቶችን ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው። መኮርኮር ነው አላማዬ ነው ያልከው ግሩም ነው። የበለጠ እንድንረዳ ይጋብዛልና፣ መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተንጉስ ለዛሬ ይህችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው የሚመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለኸው የኮምፒውተር ሳይንስን የኤሌክትሪክ ምህንድስና የትምህርት የጥናት ምርምርህን መሠረቶች ናቸውና በሌላ በኩል ወደ ሀሳብ የሚያዘነብለውንም ዓለም በሥነ ጽሑፍ ሥራዎችህ ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲህኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳ ነው መጽሐፍ በ2016 በተጻፈው መጽሐፍ እነኝን ጠቢባን እይታዎች በጋበዝክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም ለምን የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው? እንዴት ነው ከራስህ ጋር የምታዛምደው አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው። እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዮሪውን ያመጣው ኦዲፐስ ዘኪን ከሚለው የግሪክ መጽሐፍ ነው። ሚቶች ብልሃል ተረቶችን፣ ትንቢቶችን የሚነገሩ ታሪኮችን እየጠቀስክ ነው? አዎ ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው፣ ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው ሰር አይዛክ ኒውተን። አልበርት አንስታይን ብዙ ያነባል። እና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድን ነው? እዚህ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋው እና ከዛ ውስጥ መውጣት ካልቻልን እሱ ብቻ አለም የሆንና ከሰውም ከህይወትም ከጊዜም እንጣላለን ስለዚህ ራሳችንን አስገድደን መውጣት መቻል አለብን ምክንያቱም ያቺ የኛ ስራ አለም አይደለችም በራሷ ወደ ስፍናው አለም ወይም ወደ ስነ ጽሁፉ ደግሞ ስትመጣ ከገሃዱ አለም ጋር ካልተነካካ ሀሳብ ብቻ ይሆናል ማንንም የማያጠግም ማንንም እና ይስማማሉ ለማለት ነው ሳይንስና ስነ ጽሁፍ ወይም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ፣ ወይንም አቅጣጫ ይሰጣሉ። ግሩም። ዶክተር ዋልተ ንጉስ ዳርጌ በርከት ካሉት መጽሐፎች ባለፈው አመት ጥር ወር ላይ የታተመውን መጽሐፍህን ገፋ አድርገን የሚኮረኩር እንዲሆን ብልሃል። በእርግጥም የሚኮረኮር ምናልባትም አድማጮቻችን ለማንበብ እድሉ ካላቸው የሚያጓጓ ይመስለኛል። ሌሎች መጽሐፎችህንም በተለይ በልብ ወለዱ ጎራ የሚፈረጁትና ነውና የዚህንም መጽሐፍ ይዘት ከመረመርን በኋላ ለሰፊ ውይይት መልሰ እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳ ናቸው ጭብጦች ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አሉላ። እኔ ሀያ ስድስተኛው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ግይሯን ዝሬ ኢትዮጵያ አመታዊ የሽልማት ቀን ደረሰ። ለመሆኑ የዘንድሮ የክብሩ ተሰያሚዎች እነማን የሆኑ? ዘንድሮስ ምን ለየት ያለ ጉዳይ ይኖር ይሆን? ቀደም ብለን በመግቢያችን እንደጠቆም ነው ከቦርዱ አመራሮች ሶስቱን ጋብዘናል። እንግዶቻችን እናመሰግናለሁ። የቦርዱ ሊቀመንበር መስራች ሊቀመንበር በል ትክክል ይመስለኛል ዶክተር መላኩ ላቀው የቦርዱ አባል ዶክተር መና ደምሴ፣ እንዲሁም ተተኪው የህዝብ ግንኙነት ኃላፊ አቶ ብንያም ወልደ ገብርኤል ሁላችሁንም ለጊዜያቸው አመሰግናለሁ። አማርኛና እንግሊዝኛ ቀይጥ ቃለ ምልልስ ነው ዛሬ የምናደርገው። ዶክተር መና ደምሴ ጥያቄን መልሼ ወደ አማርኛ ለአድማጮች አስተዋውቃለሁ። ደ ማግኒፊሰንት ፋይቭ ብላችኋቸዋል። እነኚህ አምስት ታላላቅ ነገስታት እንደምን ለዘንድሮ ክብር እንዲበቁ ተመረጡ? Uh, talk about our organization and um, the good work that we are trying to do for our community and over the past ላለፉት ሁለት አስርት ዓመታት የአገራችንን የታሪክ ቅርስ ክብርና ኩራት አግሎተው ባሳዩ ስራዎቻቸው ያንጸባረቁ የማኅበረሰብ ፈርጦች ለማክበር በትጋት ሲሰራ የቆየው ማኅበረ ግይሯን ዘር ኢትዮጵያ ይላሉ ዶክተር መና። የዜጎችን ማኅበራዊ ሚናና ተሳትፎ ማሳደግ ጨምሮ መሄጃ መንገዳችንን በማቃናቱ ረገድ ታሪካችን ያለውን የላቀ ፋይዳ ስለምንረዳም ዛሬ በሀያ ስድስተኛው ዓመታዊ ክብረ በዓላችን ለታሪክ ሁነኛ ስፍራ በሰጠ ስነ ስርዓት ተጠምደናል ይላሉ። ይሄ ለእኛ ታላቅ እድል ነው። ይሄ ከኛ ጊዜ ብዙ ዘመን አስቀድሞ ሀገራችን በዓለም ዙሪያ ያላትን ተምሳሌታዊ የአራያነት ሚና ያጎላ ታሪክ መለስ ብለን ለማጤን የሚያስችል መልካም እድል ነው። በተጨማሪም ይሄ አህጉራችን ጭለማ ውስጥ በነበረችባቸው ዘመናት አገራቸውን ከወራሪ ኃይል ለመከላከልና ነጻነታቸውን አስጠብቀው ስለዘለቁ መሪዎቻችን የምናውሳበት ልዩ እድልም ነው። ዶክተር ምና አክለውም ለባለታሪኮቹ ክብሬታ ለመሆን ይህን ስነ ስርዓት ኢትዮጵያ ለአህጉሪቱ ህብረት ያደረገችውን አስተዋጽኦም ያስታውሳል ይላሉ። to really reflect on our history and our national unity as we move forward. So we wanted to fully dedicate this year to looking at the ways in which Ethiopia has... <laughs> ዘንድሮ ሙሉ ትኩረታችንን ኢትዮጵያ ለአህጉር አቀፍ ንቅናቄና የሀገር ነጻነትን በማስጠበቅም ሆነ አንድነትን፣ ሰላምንና በራስ የመተማመንን ልባዊ የኩራት ስሜት በመላው አፍሪካ እንዲስፋፋ ላደረገችው አስተዋጽኦ መስጠት መርጠናል። ዶክተር መና ደምሴ በሙያቸው ኮንግሬሽናል ብላክ ኮከስ ፋውንዴሽን የተባለው ድርጅት የጥናትና የፖሊሲ ትንተና ምክትል ፕሬዚዳንት ናቸው። ተቋሙ ጥቁር አሜሪካውያንን በሚመለከቱ ጉዳዮች ላይ ትኩረት የሚያደርጉ ጥናቶችን የሚያካሄድና ቁልፍ ቁልፍ የሕግ ጉዳዮች ላይ ያተኮሩ ጽሑፎችንም በማውጣት ይታወቃል። አሁን የሲድ ሊቀመንበር ዶክተር መላኩ ላቀው ወደ ሰጡት አስተያየት ልውሰዳችሁ። እንደምታውቀው የኢትዮጵያ ታሪክ በጣም ጠለቅ ያለ በአፍሪካ ውስጥ ጎልቶ የሚታይ ነው። ይህንን ታሪካችንን እንደው በቅጡ ለተቀረው ዓለም ለማስተዋወቅ አልቻልንም። በሆነ ባልሆነው ምክንያት በተለይ እነኚህ ታላቅ መሪዎች ከአፄ ቴዎድሮስ ጀምሮ እስከ ቀዳማዊ ኃይለ ሥላሴ ድረስ ለእኛ ለኢትዮጵያውያኖች ብቻ ሳይሆን ለተቀረውም አፍሪካ ትልቅ አስተዋጽኦ ያደረጉ መኩሪያ የሆኑ ናቸው። ከዛም አልፎ በጠቅላላው ጥቁር ሕዝብ ባለበት ቦታ ኢትዮጵያ መሪዎቻቸው አገራቸውን ታግለው በነጻነት አቆይተዋል በሚል የሚጠቁሟቸው ናቸው። አፄ ቴዎድሮስን ብናይ በአርበኝነታቸው አገሩን በማዋሃድ በማስተባበራቸው እና አንድነት በመፍጠራቸው ለአገር ፍቅር ሲሉ ራሳቸውን የገደሉ፣ ከዛም አፄ ዮሐንስ አገርን ከጠላት ወረራ ሲከላከሉ በጦር ቆስለው መሞታቸው፣ ከዛም ወርደን ደግሞ ስንመጣ ሚኒልክን የሚያክል ሀያል የሆነ ንጉስ በጠቅላላው የኢሮፕያን ኢምፓየር ያንቀጠቀጠ ይህ ትልቅ ድል እንደው በየአመቱ ይነገራል እንጂ ለነሱ ሚዚየም በመቆርቆር ወይም ደግሞ ልዩ ልዩ ቦታዎችን በስማቸው በመሰየም ወይም ሐውልት በማሰራት ወይም የቀረ ቅርስ የለም። እኛ እንደው ለመነጋገሪያ እንኳን ቢሆን ብለን ታላቅ አምስት የሀገራችንን መሪዎች ኢትዮጵያን በነጻነት አቅፈው ደግፈው ቋንቋችንንም እንዳለ በደንብ አድርገው ተንከባክበው ይዘው ህዝቦቿንም በሃይማኖት ልዩ ልዩ የሆኑ ሰዎች የሚኖርባትን ሀገር አስማምተው እንደ ሌላ ሀገር ሳይበጣበጥና እርስ በርሱ ሳይጋደል የኖረች ሀገር መሆኗን እያወቅን በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚሉት ምንም አይነት ትኩረት ሳንሰጠው እያለፍ ነው በመኖራችን። አሁን በዚህ በአጋጣሚ ሁኔታ ኢትዮጵያ ውስጥ ባለው ኢትዮጵያዊነት ስሜት እነሱን በዓለም ደረጃ ማስተዋወቅ አስፈላጊ ነው። ተግባራችንም መሆን አለበት። እንደውም ቀድሞ መደረግ ነበረበት በሚል ተነሳስተን ነው እንግዲህ እነሱ ለማክበር ይወሰን ነው። መልካም በድጋሚ አመሰግናለሁ ዶክተር መላኩን ወደ አቶ ቢንያም ገብረ ወልድ ልሻገር። የማህበረ ግይሯን ዘረ ኢትዮጵያ የህዝብ ግንኙነት ኃላፊ እንደ አውሮፓውያን የዘመን አቆጣጠር ግንቦት ሀያ ሰባት የሚካሄደው የወትሮውን ቦታ የወትሮውን ስርዓት ጠብቆ የሚካሄደው ነገር ግን ለየት ያለ ቀለም ያለው የሚመስለው ይህ ዝግጅታችሁ እነኚህ ነገስታት፣ ሁሉም ለክብር የሚበቁት ከህይወት በኋላ እንደመሆናቸው ባለ ታሪኮችም እንደመሆናቸው የተለየት ይመስላል። እንዴት ነው የተዘጋጃችሁት አቶ ቢኒያም፣ ስነ ስርአቱ ምን መልክ አለው? አመሰግናለሁ ለድሉ አሉላ ማህበረ ጊዩራን ዘረ ኢትዮጵያን ወይንም በመጻረ ቃል በእንግሊዝኛው ሲድ በመባል የሚታወቀው ድርጅት ለህብረተሰቡ የምናደርገውን አገልግሎት ስለምታስተዋውቁልን እጅግ በጣም አድርገን እናመሰግናለን። እንግዲህ ዘንድሮ ለየት ባለ መልኩ የታሪክ ፈርጥ የሆኑትን ክቡራን የኢትዮጵያ ነገስታትን ደመቅ ባለ ዝግጅት ለመዘከር ቅድመ ዝግጅቱን አጠናቅቆ እየተጠባበቀ ይገኛል። ቀደም ብለህ እንደገለጽከው እነዚህ አምስት ታላላቅ የኢትዮጵያ ነገስታት ዛሬ በህይወት ባይኖሩም ስራቸው ከትውልድ ትውልድ እየተላለፈ በኢትዮጵያና እንዲሁም በመላው ዓለም ይህ ነው የሚባል ታላቅ አስተዋጽኦና ታላቅ ተጽዕኖ እያሳደረ ይገኛል እና እኛም በዛ ዕለት የሰሩትን ታላላቅ ስራ በማጉላት እና በማውሳት እንዲሁም ደግሞ የእነሱን የልጅ ልጅ ልጅ የሆኑትን እንግዶች በመጋበዝ ለምሳሌ ያህል የአጼ ቴዎድሮስ የልጅ ልጅ ልጅ አቶ መሸሻ ካሳ ከዚሁ ከአሜሪካን ልዑል ራስ መንገሻ ስዩም ከኢትዮጵያ የአጼ ዮሐንስ አራተኛው የልጅ ልጅ ናቸው። እንዲሁም ደግሞ የአጼ ኃይለ ሥላሴ የልጅ ልጆች ልዑል በእደ ማርያም መኮንንን እንዲሁም ደግሞ ልዕልት ሜሪሰና አስፋውሰንን ከኢትዮጵያ እንዲሁም ልዑል ኤርሚያስ ኃይለ ሥላሴን ደግሞ ከዚሁ ከአሜሪካን አንድ ላይ በማምጣት ከህብረተሰቡን ጋር እንዲተዋወቁ በዚሁ አጋጣሚ ደግሞ የእነሱ አያቶች፣ ቅድመ አያቶች ያደረጉትን ታላቅ ነገር በኢትዮጵያውያኖች እና በመላው ዓለም በሚገኙ ጥቁሮች ህዝብ ስም እናመሰግናለን ብለን ለመናገር እነሱ ባሉበት ይሄንን አድርገናል። ከዚሁ ጋር በተያያዘም ታላላቁ የታሪክ ምሁራን በእለቱ ስለ እነዚህ ታላላቅ ነገስታት ለዓለም በሚገባ መልኩ ቀምረው የሚያዘጋጁት ከዚህ በፊት ተሰምቶ የማያውቅ ታሪካቸውን ይዘው ይቀርባሉ። ከእነዚህም ተጋባዥ ምሁራን መካከል ፕሮፌሰር ማሞ ሙጬ ከደቡብ አፍሪካ፣ ፕሮፌሰር ዳንኤል ክንዴ ከዚሁ ከአሜሪካ፣ እንዲሁም ደግሞ አንጋፋው አርቲስት ማህሙድ አህመድ፣ ዶክተር ዳዊት ዘውዴ፣ ሚስተር ኔቭል ጋርሊክ የቦማርሊ አርት ማኔጀር፣ እነዚህን ሁሉ አካተን በእለቱ ከፍተኛ የሆነ የማክበር ስነ ስርዓት እናካሄዳለን። ሁልጊዜ እንግዲህ አሉ ለአማንተም እንደምታውቀው የተለመዱት ስርዓቶችም አብረው ከዚህ ጋር ይቀጥላሉ። በዚህ ዓመት በከፍተኛ ደረጃ በትምህርታቸው አመርቂ ውጤት ያገኙ ወጣቶችንም ከየስቴቱ ወደፊት ለሚያጋጥማቸው ታላቅ የመሪነት ሚና አሁንም ደግሞ ሀይስኩልን ጨርሰው በከፍተኛ ማዕረግና በአመርቂ ውጤት ስለተመረቁ እነሱንም እንደዚሁ ከእነዚህ ታላላቅ መሪዎች ጋር አብረን የምናከብራቸው ይሆናሉ። እና በእለቱ እጅግ በጣም ደስ የሚል ድባብ የሚፈጥረው እስከ ዛሬ ድረስ ሲሄድ ሶስት ትውልዶችን በአንድ መድረክ የሚያገናኝ ድርጅት ነበረ። የቀደመውን ትውልድ በሰሩት ስራና በአንቱነታቸው ከፍ ብለው ያሉትን እንዲሁም ደግሞ ከነሱ ለመረከብ እየዳዳ ያለውን ተዘጋጅቶ ያለውን እንዲሁም ደግሞ እንደዚህ ገና ወደ ኮሌጅ የሚሄዱትን ሶስተኛውን ትውልድ ነበር። አሁን የተለየ ድባብ የፈጠረው አራተኛውን ትውልድ ደግሞ እንደዚህ አይነት በመዘከር እነዚህን ታላላቅ ነገስታቶች በማምጣት አራቱን ትውልዶች የሚያገናኝ ይሆናል እና እጅግ በጣም ልዩ የሆነ ፕሮግራም ይሆናል ብለን እንገምታለን። ስነ ስዕል ከጣይቱ የባህል ማዕከል ጋር በመተባበር ደግሞ ያዘጋጀ ነው። እነዚህኑ ነገስ የሚያወሳ ልዩ የስነ ግጥም፣ የሙዚቃ ዝግጅት ባህላዊ በሆኑ መሳሪያዎች ታጅቦ የሚደረግ ይሆናል። በጊዜው ደግሞ ከሚመጡ ታላላቅ እንግዶች ጋር እድምተኞች የልምድ ልውውጥ ውጥ እንዲያደርጉ ያንን ሁሉ እናመቻቻለን እና እጅግ በጣም እናመሰግናለን። እንግዲህ የማህበረ ጌወራን በሰፊው ተዘጋጅቶ እድምተኞቹን ከሰሜን ከደቡብ ከምስራቅ ከምዕራብ ለማስተናገድ ዝግጁ ሆኖ እየጠበቀ ነው። በመላው የአሜሪካ ግዛት የምትገኙ እንዲሁም ከልዩ ልዩ ቦታ ይሄንን ዝግጅት ለማክበር የምትመጡ ኢትዮጵያን ወገኖቻችን እና የኢትዮጵያን ወዳጆች ይህን ዝግጅት ለመታደም በዌብሳይታችን ደብልዩ ደብልዩ ኢትዮ ዳት ኦርግ ላይ በመግባት ለዚህ ልዩ ዝግጅት የሚሆነውን ትኬት ከማለቁ በፊት ቀድማችሁ በዚህ ዝግጅት ላይ ታዳሚ እንድትሆኑ በዚሁ አጋጣሚ ለማሳሰብ እንወዳለን። እናመሰግናለን። የታሪክ ፈርጦች ብለዋቸዋል አቶ ብንያም አምስቱን ታላላቅ ነገስታት የምታቀሩበትን ወጣቶችንም እንዲሁ በተለመደው ስርአት የምትዘክሩበትን ስነ ስርአት አስመልክቶ ከወዲሁ ላደረግነው ቃለ ምልልስ ዶክተር መላኩ ላቀው፣ ዶክተር መናክሌሉ፣ አቶ ብንያም ገብረወልድ ለጊዜያቸው አመሰግናለሁ። እግዜር እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለሁ። እግዚአብሔር ይስጥልን። መሰግናለሁ። በየአመቱ እንደምናደርገው ሁሉ አድማጮች፣ በዕለቱም በሥነ ሥርዓቱ ላይ ተገኝተን የመድረኩን ይዘት እንቃኛለን። Sen wa kerim hayi sevap

የመታሰቢያ ቅንብር ነው። ተከታዩ ይህ የመታሰቢያ ዝግጅታችን አድማጮች ልብ እንደሚሉት ታላላቆቻችን አንቶዎቻችንን ባጣንበት ጊዜ የሚደረግ ነው፣ ህይወትና ስራቸውን እንዘክራለን። አዲሱ ሰሞኑንም አንድ ታላቅ የህክምና አባት አጥተናል። አዎ፣ ፕሮፌሰር ነቢያት ተፈሪ፣ ፕሮፌሰር ጌታቸው ኃይሌ እንደሚሏቸው ፕሮፌሰር ተክለ ነቢያ ተፈሪ ሳቸውን ያወጣ ነው። አይነተኛ የሚሰኝ በስማቸው የሚጠራ በህክምና መጽሐፍት የተጻፈ የህክምና ግኝትም ያገኙ ሰው ናቸው። የሚያሳዝን ነው እንዲህ አይነት ሰዎች ማጣት፣ አንተም እንዳልከው ተጠያቂዎችን ማጣት። በዚህ ዘመን ምን ነበር ብለን የምንጠይቃቸው ሰዎች እያለቁ ከወጣቱም ቢሆን እንደ ፕሮፌሰር ነቢያት አይነቱ ደግሞ በጣም በቶሎ ሊተካ የማይችል ነው። ባለፈው ረቡዕ አስራ አምስት ቀን እዚሁ ሀገር የቀብር ስነ ስርዓታቸው ተፈጽሟል። ሌላው የሚያሳዝነው ነገር በተለያየ ምክንያት ከሀገር የሚወጡ ሰዎች ለሀገር ሳይበቁ እዚሁ መቅረታቸው ሌላው የሚያቆስል ነገር ነው። ከህክምናውም ከቤተሰብም ሰው ጨምረን በተመደበው በራዲዮ መጽሄት እንዘክራለን፣ እናከብራቸዋለን። ቀጠሮ ይዘናል። ባለሙያ ተማሪዎቻቸውን የስራ አጋሮቻቸውን እንጠይቃለን። ሌላም አዲሱ መታሰቢያ የሚደረግለት አንድ ወጣት ድምፃዊንም እንዲሁም ወጣት ሲሞት ደግሞ ድንገተኛነት የሚማብረው ይመጣልና ብዙዎች በተለየ ድንጋጤ በተለየ ስሜት ያዩት ይመስልናል። ታምራት ደስታንም ህይወትና ስራ እንዲሁ እንመለከታለን ብለናል። ቀጠሯችን የአስራ አምስት ነው። አሁን ሰአቱ የንጉሥ የአክሊሎ መስኮት የሚከፈትበት ነው። ሰላም ንጉሴ። እሺ ንጉሴ፣ እንደነ እንዴት ሰነበታችሁ? አድማጮችንም እንደዚሁ ሰላምታ አቀርባለሁ። ታስታውሱ እንደሆነ ባለፈው ፕሮግራማችን አባይ የፍቅር መገለጫ ስለመሆኑ አስራደም አንስተዋል። ደቻ ሳጅሩም ይህንኑ አንስቶ ስንጨዋወት ከርመናል። እንደው ስለ አባይ ዳር ቆንጆ ደግሞ ዛሬ ትንሽ ብንል የአባይ ዳር ቆንጆዋ የሎሚ ውሃዋ ቁልቁለቱን ወርደሽ ቆይኝ ካር ከበሩ አሻግርሻለሁ እያልኩ ሽሩሩ እንዳልባለቀ ልጅ እንደ ሕፃን ማለት ነው። እንዳልባለቀ ልጅ በጀርባ ያዝዬ የክረምቱን ሙላት በዋና ታግዬ ይላል የአባይ ዳር ፍቅረኛ ስለ ፍቅረኛው ኮረዳ ግጥሙን ሲደረድር ገመድ በር የተሰኘውና በ1992 ዓመተ ምህረት ታትሞ ለንባብ የበቃው የአምባሳደር አይምሮ እንድማገኘው መጽሐፍ ነው። እንዲህ የሚለው አምባሳደር አይምሮ እንድማገኘው የዚህን መጽሐፍ መታሰቢያነት የሰጡት በእውነቱ በአባይ ዙሪያ ሲኖሩ ወንዙን ለመሻገር በገመድ እየተንጠለጠሉና አንዳንዴም ብብታቸውን እየታሰሩ ለመሻገር ሲሞክሩ ገመዱ ሲበጠስ ከሞላው ውሃ ውስጥ በአሰቃቂ ሁኔታ ተወርውረው እየወደቁ ላለቁት ቁጥራቸው ለማይታወቅ ወገኖች ነው። አሁንም ጨዋታን ጨዋታ ያነሰዋልና፣ የገመድ ነገር ከተነሳ ስለ ፈረስ ጭራ ጥቂት ብንልስ። ከአባይ ጋር ከተገናኘ የጎጃም ጠቅላይ ግዛት ሊቀጳጳስ የነበሩት የተጉለት ነጭ ገደል በአታው ብፁዕ አቡነ ማርቆስ ለቅኔ ትምህርት ከሰሜን ሸዋ ወደ ጎጃም ሲሄዱ አባይን የተሻገሩት የፈረስ ጭራ ይዘው እንደነበረ የሕይወት ታሪካቸው ያወሳል። በነገራችን ላይ በዚህ በአባይ ዳር ዙሪያ የእርድ ስርዓተ አምልኮ ይካሄድ እንደነበርም አምባሳደር አይምሮ እንድማገኘው የገመድ በር በተሰኘው መጽሐፋቸው ላይ አሳምረው ያጫውቱናል። ብዙ ነገር ነው እያየን የምንሄደው። በዛ ወንዙ ዳር የሚደረግ ነው የአምልኮ ነገር አለ። ዶሮ ታርዶ ሲጠበስ እንደርሳለን አንዱ ጋር። የካሜራ ባለሙያውን ኤልያስ ብሩን አመሰግናለሁ። መቼም ዛሬ ጨዋታን ጨዋታ እያነሳው ብዙ ነው የምንጨዋወተው። በኃይሉ ወልደ ገብርኤል ይባላሉ። በፓሪስ የሕግና የፖለቲካ ሳይንስ ምሩቅ ናቸው። በፈረንሳይ የኢትዮጵያ ንጉሠ ነገሥት መንግስት አምባሳደር ሆነውም አገልግለዋል። ስለ አፍሪካና ስለ ኢንተርናሽናል ሰብአዊ መብት ጥበቃ በርካታ ጽሑፎችን ባለም አቀፍ መድረኮች ላይ በማቅረብ ይታወቃሉ። ይህን የባኃይሉ ወልደ ገብርኤልን ታሪክ ያነበብኩት ከታህሳስ ሀያ አምስት ሁለት ሺ አስር አመተ ምረቱ ሪፖርተር ጋዜጣ ላይ ነው። ታሪኩ እንዲህ ነው ባጭሩ። የዛሬ ሀምሳ አመት በፓሪስ ዩኒቨርሲቲ ሶርቦን የህግ ትምህርታቸውን ካጠናቀቁ በኋላ በአባይ ውሃ አከፋፈል መዛነፍ ዙሪያ የዶክትሬት ድግሪ የሚያገኙበትን ጽሁፍ ለማዘጋጀት ሀሳብ ይኖራቸዋል። አፍሪካነት ድርጅት ያን ጊዜ እየተቋቋመ ነበርና እዛ አመልክተው ህግ ክፍል ውስጥ ለአርባ አመታት ሰርተዋል። የዛሬ አስራ ስምንት አመት ነው ጡረታ የወጡት። ጡረታ ከወጡ በኋላ ከፈረንሳይ ካናዳ ከካናዳ ፈረንሳይ እየተመላለሱ በአባይ ውሃ አከፋፈል ዙሪያ ጥናት ማድረጋቸውና ይህንንም ጥናት በመጽሀፍ መልክ አዘጋጅተው የአዲስ አበባ ዩኒቨርሲቲ ያሳተመላቸው መሆኑ በኃይሉ ወልደ ገብርኤልን እጅግ አድርጎ አስደስቷቸዋል። ለሁሉም አባይ እንደ ትናንት ዛሬም ነገም ማነጋገሩ ይቀጥላል። ንጉሴ እናመሰግናለን። አሁን ወደ አድማጮች ገጽ ለአሜሪካ ድምፅ ራዲዮ መጽሔት አዘጋጆች አሉላና አዲሱ እንደምን ሰነበታችሁ? እግዚአብሔር ይመስገን ብያለሁ እኔ አንተም ብያለሁ። በምትሰሩት ሥራ እኮራባቸዋለሁ ሲሉ በአድናቆት የሚንደረደሩት ብርሃኑ ዳመሳ የተባሉ አድማጫችን ናቸው። ከምዕራብ ዩናይትድ ስቴትሷ ዋሽንግተን ክፍለ ግዛት ዋና ከተማ ሲያትል ባደረሱን የኢሜል መልእክታቸው ነው። እናመሰግናለን። ሁነኛ መልስ ያላገኘሁለት ያሉትን ጥያቄ ነው አቶ ብርሃኑ ለሁለተኛ ጊዜ የላኩት። በአሁኑ ወቅት ያለውን የኢትዮጵያ ባንዲራ ባየሁ ቁጥር ዘወትር አንድ ጥያቄ በውስጤ ይነሳል፣ ይላሉ። ነገሩ እንዲህ ነው። በአንድ ወቅት አንድ ጓደኛን በኢትዮጵያ ባንዲራ ላይ ያለው አርማ ምንን ነው የሚያመለክተው ብዬ ጠይቀው ነበር። እርሱም ይህ አርማ የሚያመለክተው የብሔር ብሔረሰቦችን እኩልነት ነው አለኝ። በደፈናው ማብራሪያውን እሱም አውቀው ከዛም ለጥያቄ መልስ ፍለጋ የተለያዩ መረጃዎችን ማሰባሰብ ጀመርኩ። ለምሳሌም በጉግል ሰርች ኢንጂን ይላሉ፣ የኢንተርኔቱ የመረጃ መፈለጊያውን ቁልፍ በመጠቀም ያገኘሁት ይህ አርማ ሳታኒክ ሲምቦልስ በሚለው ክፍል ውስጥ የተጠቃለለ ነው ይላል ይላሉ አቶ ብርሃኑ። ይህም እስካሁን ድረስ ጥያቄ ሆኖ በውስጤ እያሰቃየኝ ስለሆነ ባካችሁ ባለሙያ አነጋገራችሁ መልሱን እንድታደርሱኝ በአክብሮት ጠይቃለሁ ብለውናል። ጥያቄው ከተለመደው የፖለቲካ ቀለሙ ባሻገር የኢትዮጵያ ባንዲራ ላይ አወዛጋቢነቱ ብዙ ጊዜ የተነገረ በተለይ ባንዲራው ላይ ያሉ ምልክቶች ለውዝግብ መነሻ የሆኑበት ጊዜ ቀላል አደለምና ከፖለቲካ ቀለሙ ባሻገር በእርግጥ ሁነኛ የባለሙያ ፍተሻ የሚሻ ነውና፣ ወደፊት ስለዚህ ጉዳይ እውቀት ያለው ባለሙያ ጋብዘን እናወያያለን። አድማጫችን አቶ ብርሃኑንም ለጥያቄያቸው እናመሰግናለን። መንደርደሪያ ሲል በተንደረደረበት የአባይ ዙሪያ ወግ የመልስ መልስ ጽሁፍ በአባይ ወንዝ ጉዳይ ከንጉሥ አክሊሉ እንግዳ ከአቶ ደቻሳ ጂሩ ጋር ለነበረው ውይይት ሰፊ ዝርዝር ያዘለ ማብራሪያ ያደረሰን የፈረንሳይ ቤተኛችን አስራደው ነው። አባይ ተዘፍኖለታል ስል ሚቀጥላል አስራ ደወ አባይ ሞላልሺ ሞላልሺ፣ አዘቅቶነልሺ አባይ፣ አባይም ቢሞላ መሻገሪያው ሌላ እያለ ያልተማረው ወገናችን ለአባይ ወንዝ ያለውን ፍቅር ክብር በዚህ መልኩ አዘውትሮ ሲዘክር የተማረው ወገናችን የአባይን ወንዝ ምስጢር ፈልፍሎ በማጥናትና በመረዳት ለቀሪው ወገናችንና ትውልድ ብሎም ለመላው ዓለም የማቅረብ ባለአደራነቱን እንዲወጣ ጥሬን አቀርባለሁ። አባይ የሁላችን ሀብት ነው። አባይ የሁላችን መከበሪያ ነው። አባይ የአባይ ምስጢር የሁላችንም ምስጢር ነው። ጎበዝ ልባችን ከሚጨምረው ደም አብዛኛው ልባችን ከሚረጨው ደም አብዛኛው ውሃ እንደመሆኑ ልባችን የአባይ ወንዙን የአባይ ወንዙ ውሃ ቀላቅሎ አብሮ ይረጭና ይረጭና ነው ኦኬ ጎበዝ ልባችን ከሚረጨው ደም አብዛኛው ውሃ እንደመሆኑ ልባችን የአባይን ወንዝ ውሃ ቀላቅሎ አብሮ ይርጭና በፍቅር እንተሳሰር ይለናል። አስራደው የመማር ዕድል ያገኘው ትውልድ ለመማር ዕድል ላልገጠመው ወገናችን ዝቆ ማካፈሉ ቢገደው እንኳን ቆንጥሮ የማካፈል ባህሉንም አይርሳ ሲሉ ሳይንሳዊ መሰረት ያላቸው ጭብጦች ያዘሉ ዳጎስ ያሉ ጽሑፎች ለክርክራቸው ማዳበር ያልከውልናል። በምርምር ሂደት ወቅት ሊደረጉ ከሚገባቸው ጉዳዮች ውስጥ ጥቂቶቹን ለጠቃቅስ ሲሉም አስፈላጊ ያሉትን ዝርዝሮች አስፍረዋል። ክርክሩ ጠፉ ብሎ ቀጥሏል። አስራደውን ለነቃ ተሳትፎ ብቻ ሳይሆን ምክንያታዊ ክርክር ለማድረግ ላሳየው ፈቃደኝነትም እያመሰገን እንዲህ አንቱና አንተን እንለዋለን። እዚህ ጋር ምንኛ ሁነ ያጠፋሁት ከላይ ልበልልህ። እኔም አንቱ ብዬ የሆነ ቦታ ጋር ጎበዝ ብዬ አዲሱ ሙት ብያለሁ። ጎበዝ ልባችን ከሚረጨው ደም አብዛኛው ውሃ እንደመሆኑ ልባችን የአባይንም ውሃ እንደምናመሻችሁ ለማጠቃለያ ዜናዎቹ ሄኖክ ሰማግዜር ነኝ። ትኩስ ዜና ይዘናል። በዛሬ ዕለት የኦሮሚያና ሶማሌ ክልል መስተዳድሮች በጋራ የሚኖሩባት ሞያሌ ከተማ ግጭት መከሰቱን ነዋሪዎችና የአካባቢው ባለሥልጣናት ተናግረዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ ጉዳዩን ሲከታተል ነው የዋለው። በዘገባው የተረዳውን እንዲህ ይገልጻል። በዛሬ ዕለት ወደ አምስት ሰዓት አካባቢ ነው ችግሩ ደረስ የተባለው። ነገሩ የተከሰተው በኦሮሚያ ክልል ነዋሪዎችና የጸጥታ ኃይሎች እንዲሁም በሶማሌ ክልል ነዋሪዎችና የጸጥታ ኃላፊዎች መካከል የተደረገ አለመግባባት ነው። እንግዲህ ነገ አለመግባባቱ የተፈጠረው መጀመሪያ ላይ ድንጋይ መወራወር ሁኔታ ነገር ነበረ። ከዛ አለመግባባቱ ሲሰፋ ቦምብን ተወራውረዋል። ከዛ በኋላም ደግሞ ተኩስም ተተኩሶ የሰው ህይወት መጥፋቱን ነው ነዋሪዎች የነገሩት። በአካባቢው ያሉትን የመንግስትና እንዲሁም የጸጥታ ኃላፊዎችን ለማነጋገር ሞክሬ ነበረ። የሞያሌ ከተማ ምክትል ከንቲባ የሆኑትን አቶ ቸሩ ገብረስላሴን ለማግኘት ሞክሬ ነበር። እሳቸው እንደነገሩኝ በከተማው ዛሬ በሞያሌ ከተማ ዛሬ የእኖታ ችግር መኖሩን አንስተውልኛል። ነገር ግን ነዋሪዎች ያነሱትን የሰው ህይወት ጠፍቷል አለም የሚለውን ነገር ሊያረጋግጡልኝ አልቻሉም። ሌሎች የሆስፒታል ምንጮችንም ለማረጋገጥ ሞክሬ ነበረ። በአካባቢው የኢትዮጵያ ቴሌኮሙኒኬሽን የስልክ አገልግሎት ስለተቋረጠ ተጨባጭ መረጃ ከሆስፒታል ምንጮች ማግኘት አልቻልኩም። ዘጋቢያችን ገልሞ ዳዊት ከናይሮቢ ያደረሰን ነው። ተጨማሪ ዘገባዎችን በነገው ዕለት ይዞ ይመለሳል። በሌሎች ዓለም አቀፍ ዜናዎች የዓለም ሀያላን ሀገራት ከኢራን ጋር የተፈራረሙት የኒውክሌር ስምምነት ውስጥ ዩናይትድ ስቴትስ የምትወጣ ከሆነ ውሳኔው የምትቆጭበት እንደሚሆን የኢራን ፕሬዚዳንት ሐሰን ሮሃኒ በዛሬው ዕለት ተናገሩ። ሊባኖሳውያን በዘጠኝ ዓመት ውስጥ ለመጀመሪያ ጊዜ ህዝብ ተወካዮቻቸውን በዛሬው ዕለት ሲመርጡ ውለዋል። እጅግ ብርቱ ፍንዳታ የአፍጋኒስታንን ደቡብ ምዕራባዊ ግዛት በዛሬ ዕለት ያናወጠ ሲሆን በምርጫ ምዝገባ ግልጋሎት ላይ የዋለ አንድ መስጊድ የተሰባሰበው 17 ሰዎችን ሲገድል ሌሎች 33 ሰዎችን አቁስሏል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽት 3 ሰዓት በሚጀመረው በደመኛ ፕሮግራም እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ በዚሁ ተሰናበትን። ሰላም ደህና ደሩ።